ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ዛሬ እየተከበረ ስላለው የገና በዓል ባስተላለፉት በጽሁፍ ባወጡት መልእክት ስለ ሰላም፣ ስለ መከባበር፣ ስለ ስራና ብልጽግና ተናግረዋል። በሌላ በኩል ጠቅላይ ሚኒስትሩ ከትላንት በስቲያ ቅዳሜ ከመምህራን ጋር ውይይት ባደረጉበት ወቅት መታሰርና መገረፍ የለመድን ሰዎች ያንን ሲተው የደከምን ከመሰልን ስተናል ብለዋል። በአንዳንድ የኦሮሚያ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተም ተናግረዋል። እስክንድር ፍሬው ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ እውቀታቸውን ስፋት ያሳዩበት፣ ወቅታዊውን ሁኔታም የዳሰሱበት ነው። የገና በዓል ኢየሱስ ክርስቶስ ዓለምን ለማዳን ሲል ከሰማየ ሰማያት ወርዶ በከብቶች በረት መወለዱን የምናስብበት ታላቅ በዓል ነው። ኀይል፣ ሥልጣን፣ ጦርነትና ጭቆና የለመዱት የዚያን ዘመን ሕዝቦች ግን ንጉሥ አድርገው የሚገምቱት በእግሩ ረግጦ፣ በእጁ ጨብጦ፣ በጦሩ ቀጥቅጦ፣ በሰይፉ ቈራርጦ የሚገዛቸውን ነበርና፣ በትሕትና በፍቅር፣ በይቅርታና በሰላም የመጣውን ጌታ ለመቀበል አልቻሉም። ክብርና ነጻነትን፣ ሰላምና ፍትህን፣ እድገትና ብልጽግናን በተሳሳተ መንገድ ነበር ሲፈልጉት የነበሩት። በጦር አንደበትና በፈረስ ጉልበት ነበር ንጉሣቸውን የሚፈልጉት። የተሳሳተውን መንገድ እንደ ትክክል ስለ ቈጠሩትና ስለ ለመዱት ትክክለኛው ንጉሥ በትክክለኛው መንገድ ሲመጣ እንግዳ ሆነባቸው። የክርስቶስን መወለድ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ። ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያዋ የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል። የክርስቶስ ልደት የልዩነትን ግንብ ያፈረሰ፣ የጠብን ግድግዳ የናደ፣ የጥላቻን መጋረጃ የቀደደ፣ የተዋረዱትን ያከበረ፣ የተለያዩትን አንድ ያደረገ፣ የተበተኑትን የሰበሰበ ነው። የክርስቶስ ወደዚህ ዓለም መምጣት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ እጅጉን ይልቃል ተብሎ እንደ ተጻፈ፣ እግዚአብሔር ለሰው ልጆች ካደረጋቸው ነገሮች ሁሉ ይህ ስጦታ ታላቁ ነው። በመሆኑም ይህ በዓል የክርስትና አስተምህሮ መሠረት የሆነ ታላቅ በዓል ነው። አንድ ነገር ታላቅ ስጦታ ስለሆነ ብቻ ሁላችንንም አይጠቅምም። በቤተልሔም ከተማ ከነበሩት እንኳ ብዙዎቹ በክርስቶስ ልደት ሳይጠቀሙ ቀርተዋል። ልዩነቱ የተፈጠረው ስጦታውን በመቀበልና ባለመቀበል ነው። አብሮ በመስራትና ባለመስራት ነው። አውቆ በመጠቀምና ባለመጠቀም ነው። ቤተሌማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም። ይልቁን በቅናት፣ በግዴለሽነት፣ በጥቅም ሽኩቻ፣ በየወገኑ በመከፋፈልና በስልጣን ጥም ተነክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት። እኛም በዘመናችን ያገኘነውን ሀገራችንን የመለወጥ የማሻሻል የማሳደግና የማዘመን ዕድል እንዳናጣው እንደ ልባም ሰው ማሰብ አለብን። እንደ ቤተልሔማውያን በቅናት ተቃጥለን፣ በግዴለሽነት ተኝተን፣ በጥቅምና በሽኩቻ ተባልተን፣ በመከፋፈል ተበታትነን፣ በሥልጣን ጥም ሰክረን ያገኘነውን ዕድል ከእጃችን ላይ እንዳንጥለው የምናስብበት ጊዜ ላይ ነን። ክርስቶስ ሁሉን ነገር ትቶ በረት ላይ እንዲተኛ ያደረገው ለእኛ ለወገኖቹ ያለው ፍቅር ነው። የሚያሰልፈው የመላእክት ሰራዊት አጥቶ አይደለም። በመብረቅ ማጥፋት፣ በንፍር መምታት ተስኖትም አይደለም ፍቅር ያድናል፣ ፍቅር ይጠግናል ብሎ እንጂ። ወገናችንን በእውነት የምንወድ ከሆነ ሰላምን እንጂ ሰይፍን ለምን እናስቀድማለን? ፍቅርን እንጂ ጠብን ለምን እንሰብካለን? አንድነትን እንጂ መለያየትን ለምን እናምርታለን? ይቅርታን እንጂ ጥላቻን ለምን እንተክላለን? ይህ በዓል እኮ ሰውና መላእክት፣ ፍጡርና ፈጣሪ፣ ነፍስና ሥጋ፣ ሰማይና ምድር አንድ የሆኑበት በዓል ነው። መለያየትንና መጠፋፋትን እየዘራን እንዴት ልናከብረው እንችላለን? ይህ በዓል እኮ ሰላም በምድር ይሁን የተባለበት ነው። የጦርነት ዘንግ እየነቀነቅን እንዴት ልናከብረው እንችላለን? ይህ በዓል እኮ እረኞችና ከብቶች መጠለያ ያጣውን ጌታ ያስጠለሉበት በዓል ነው። ታዲያ ዛሬ ሂድ ውጣ ልቀቅ እያልን የገዛ ወገናችንን እያሳደድን እንዴት ልናከብረው እንችላለን? ይህ በዓል እኮ ለወገን ጥቅም ሲሉ ራስን የመስጠት በዓል ነው። ለራሳችን ጥቅም ስንል ወገኖቻችንን እያጋደልን እንዴት ልናከብረው እንችላለን? ይህ በዓል እኮ ሰውና መላእክት አንድ ሆነው የሰላም መዝሙር የዘመሩበት ድንቅ በዓል ነው። ተለያይተን የጦርነት ነጋሪት እየጎሰምን እንዴት ልናከብረው እንችላለን? እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትል ስንሞርድ፣ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ስልጣንና ጥቅም ቀረብን ብለን በኩርፊያ ስናመፅ፣ ዕድሉ እንዳያልፈን ያሉት ሰብአ ሰገል የተወለደውን ሕፃን ለማግኘት ከሄዱበት ዐውድ ብዙውን ነገር ቀይረው ወደ ሀገራቸው መመለሳቸውን መጽሐፍ ይናገራል። እኚያ የጥበብ ሰዎች የሰላሙን ንጉሥ ካገኙት በኋላ በሌላ መንገድ፣ በሌላ ኃይለ ቃልና በሌላ እምነት የመልስ ጉዟቸውን አድርገዋል። ሲሄዱ በሄሮድስ ቤተ መንግሥት በኩል ቢሆንም ሲመለሱ ግን ጎዳናቸውን ቀይረዋል። ሲመጡ የአይሁድ ንጉሥ የት ነው እያሉ ቢፈልጉትም አግኝተውት ሲመለሱ ግን የዓለማት ንጉሥ ብለው ተናግረዋል። ወደ የት አለ ብለው እየፈለጉት መጥተው ነበር አገኝተውት ሲመለሱ ግን አገኘ ነው ብለው ተደስተዋል። እነዚያ የጥበብ መንገደኞች መካከል ኢትዮጵያውያን ዋኖቻችንም ነበሩበት። እኛ የእነርሱ ልጆችም ዛሬ ሰላምን፣ ፍቅርን፣ ትሕትናን፣ አብሮነትንና መከባበርን አስቀድመን መጀመር አለብን። እንዲያ ከሆነ የነገ ተነገ ወዲያ በዓሎቻችንን ሰላማችን ወዴት አለ በሚል ጥያቄ ሳይሆን ሰላማችንን አገኘ ነው በሚል የማረጋገጫ ቃል እንደምናከብር ምንም ጥርጥር የለኝም። እኛም ከትዕቢት ይልቅ ትሕትናን ገንዘባችን ብናደርግ ወደ ጥላቻና ወደ መከፋፈል ከሚወስደው መንገድ ወጥተን በሌላ የፍቅር የመደመር የአብሮነትና የመተማመን ጎዳና ወደ ከፍታችን እንደምንጓዝ እምነቴ የጸና ነው። የመጣውና ይመጣ ዘንድ ያለው ለውጥ በሁላችንም ጥረት የመጣ ነው ከሚለው የባለቤትነት ስሜት ጀምሮ ለሁላችንም የሚበጅ ነው እስከሚለው የመተማመን ጫፍ ድረስ ቅን መሆን ብንችል የገሌና የእንቶኔ ለውጥ ከሚል መጠቋቆም ተላቀንና እጅ ለእጅ ተያይዘን ለሁላችንም የምትበጅ ኢትዮጵያን እንደምንገነባ ቅንጣት ጥርጣሬ የለኝም። እንደረኞችና እንደ ሰባ ሰገል አውቀን እንጠቀምበት ሲሉም አሳስበዋል። ታሪክ ማለፉ ላይቀር ወቀሳና ከሰሳን ለትውልድ አናስተላልፍ። እኛ በሌሎች እንደ ተማርነው ሁሉ ሌሎችም ነገ በእኛ መማራቸው አይቀርምና፣ ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መልካም በዓል። አመሰግናለሁ። ታህሳስ 28 2011 ዓ.ም ጠቅላይ ሚኒስትር አብይ ከመላው ሀገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽሕፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት። በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል። ጠቅላይ ሚኒስትሩ መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከምን ከመሰለን ስተናል ስተናል መግረፍ እና ማሰር ነው ያልቻል፣ ነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረኮ በአንድ ድምፅ። ይሄ መስራት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን። ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። Lami di Kadens la Radio, Skender Freyuk, Adi Sababat. <tripe>